ከአንድ ወር ተኩል በፊት ደንቢዶሎ ዩኒቨርሲቲ ውስጥ የተፈጠረውን ግጭት በመሸሽ ወደ ቤተሰቦቻቸው በመመለስ ላይ ሳሉ በታጣቂዎች ታገቱ ከተባሉት ተማሪዎች ውስጥ የተወሰኑ ወላጆች ልጆቻቸው ከታገቱበት ጊዜ አንስቶ ተለቀው ለማግኘት በያዙት ለአንድ ወር ያህል በመንከራተት ላይ መሆናቸውን ገልጠው ስለ መለቀቃቸው የሚያውቁት ነገር እንደሌለ ለአሜሪካ ድምጽ አስታውቀዋል። አንዲት ከእገታ አምልጣ መምጣቷን የተናገረች ተማሪ በበኩሏ ለሶስት ቀናት ያህል ጫካ ውስጥ ቆይታ አንድ የአካባቢው ነዋሪ የሆኑ አባት ሸሽገው እንዳቆዩትና ለፖሊስም እንዳስረክቧት ስለ ጓደኞቿ መታገት የምታውቀውንም ድርጊቱ ከተፈጸመበት ካለፈው አንድ ወር አንስቶ ለአማራ ክልል የጸጥታ ዘርፍ ክፍልና ለተማሪዎች ወላጆች ጨምራ ማሳወቋን ተናግራለች በሌላ ዜና በጉዳዩ ላይ ዛሬ መግለጫ የሰጡት የጠቅላይ ሚኒስትሩ የፕሬስ ጽህፈት ቤት ኃላፊ የአቶ ንጉሱ ጥላሁን አሁን በአሁኑ ሰዓት አምስት የደንቢዶሎ ዩኒቨርሲቲ ተማሪዎችና አንድ ሌላ ተማሪ በእገታ ላይ መሆናቸውን ለአገር ውስጥ መገናኛ ብዙሀን አረጋግጠዋል ከዚህ ቀደም የታገቱ አስራ ሶስት ሴቶችና ስምንት ወንዶች በድምሩ ሀያ አንድ ተማሪዎች በሰላማዊ መንገድ መለቃቸውንም ጨምረው ገልጠዋል ሲሆን ግርማ ዝርዝሩን ይዛለች። አቶ ላጨው ጓዴ የሰሜን ጎንደር ነዋሪ እና አሁን በእገታ ላይ መሆኗን የገለጹልን የበላይነሽ መኳንንት ደምለው ወላጅ አባት ናቸው። በደምቢዶሎ ዩኒቨርሲቲ ተማሪ የነበረችው ልጃቸው መታገቷን ከሰሙ አንድ ወር ማለፉን ይናገራሉ። ጠይቃተኝ እያለቀሰች እንዲያለ ለ በምልበት ሰዓት ደውል ደብር ተጠግቻለሁ ደብር ላይላ ነበር። አደብሩ አሁን ውጡ ብለው አስወጡን። ውጡ ብለው አስወጥተው ያው ተሳፍረው ሲመጡ መንገድ ላይ ታፈልናለች። እንግዲህ እንግዲህ ከተገናኘን አሁን መኪና ላይ ያስወርደው ይዘው የሚሄዱበትን ቦታ አናውቅም። ከእንግዲህ ከተገናኘን ተገናኘን፣ ካልተገናኘን ቻው አለች። ይሄ እንዳለች እና ሁለት ጊዜ ሁለት ሳምንት ላይ በውላ ተያዘች። በሁለት ሳምንት በውላ አንድ ሳምንት ሌላለን ያው የሌት መንገድ የሌት ጊዞ እያሰቃይ ነው ያሉ፣ ያው ሆዳችንን ግን ምግብ ያበሉናል እየለመኑ

ወይሞታቸውን አልሰማንም። ያሉበት አቅጣጫ ዚያን ባይባሉ ካሁን ቸግሮና አሁን በቀደም የዛሬ ሳምንት አካባቢ ነው ባህር ዳር ደንቅ ደርሰን መሰለኝ ነበር እንጠይቃቸው። በቃ ሌላ መልስ የለም። እኛም አሁንም እያለቀስን ነው ያለነው። አስመራ ሹሜ በደንቢ ዶሎ ዩኒቨርሲቲ ተማሪ እንደነበረችና በዩኒቨርሲቲው ረብሻ በመነሳቱ በጋምቤላ በኩል አቋርጠው ወደ ትውልድ ቦታቸው ለመመለስ ወስነው በመኪና የተሳፈሩ አስራ ስምንት የሆኑ ተማሪዎች ሱድ የምትባል ቦታ ሲደርሱ መታገታቸውን እና እርሷ ወደ ጫካው አካባቢ ሲያደርሷቸው ማምለጧን ትናገራለች። ግማሹ ጫካው ነው ግማሽ እንዳደረግም ሴቶች መራመድ አቃታቸው ና መንገድ ላይ ከጫካው ግማሽ እንዳደረግ ነው ጫካው ጎ

ዛፉ ስር ደግጎ አስቀመጠኝና እሱ መኪና ለመነ። ከመኪና ውስጥ አስገዳኝ ገባ ነ እሱ ደውሎ ለፌዴራሉ መረጃ ንገሪንና ብለው እነሱ እንኳን ሲነግራቸው፣ እንኳን ለተማሪ በፌዴራልም ያስፈራ ቦታ ነው። ሰራዊትን እንልካለን ብለው ነበረ። እስካሁን ድረስ ምንም ኢንፎርሜሽን የመጣ የለም። አንዲሳ ጓደኛዬ ግን በታገቱ በሶፍት እያሳምንታቸው ደውላ ሰዋአስክመነ ጫካውን በየሰዓቱ በየሰዓቱ ይቀያይሩታል። በቴክስት ምክንያቱም ነፃነት ስለሌላቸው ደህና ነን ደህና ነን እንዲሉ ነው። በነሱ ስልክ ነው አስደውሏቸው የነበረው እና ደህና ነን ደህና ነን ብላ በቴክስት መጻፈች። ጫካውን ከሰዓት ሰዓት ይቀያይሩታል። ዛሬ ያደርግንበት ጫካ ነጋ እናድርግበትም

አቶ የኔነህ አዱኛ ግርማነሽ የኔነህ የተባለች ተማሪ አባት ናቸው። እዚ አንዱ ሁኔታ ያወቅና ያው ስልክ ድሮ ሁሉ የሚደዋወል ነበር። ጠዋትም አንዳንድ ምት የሚደዋወል እንደነበረ ያው ስልኩ ዘጋ። ስልክ ሲዘጋ እኛ እንግዲህ እንዴት ነው ብለን ስንል በኋላ ደወለች በሌላ ስልክ። ማለት ማን ነው ስልክ ስላፊ ኦሮሚያ ስልክ ነው። በድምፅ ስለያ ከአዲስ ተማሪ የሆኑ ወጣቶች ወጣቶች ይዘውናል አለች የያዘችልን። እነሱ ግን አሁን እንዴት ነው ታዲያ የስልክ ዝብ አነጋግሮሽ በምላት ሰዓት አይ ወረፋ አይስል ያልፋሉ በወረፋ ነው ያስገቡሉት አሁን ልቀቂ እየተባልኩ ስለሆነ ፈልፈሎ የሚነጋገር አለች። ያው ተነጋገርና እንግዲህ ያው እንደ ተያዘች ነው ነገረችው። በምን ሁኔታ ላይ እንዳሉ ነገር አወጣለች። የተያዙበት ምክንያት ያው ቤትንትን ትምህርት ቤቱ ላይ ግቢ ውስጥ ተማሪና ተማሪ የሆነ ብጥብጥ አድርጓል ቢጣባቸው ከዚያም በኋላ ያው ተማሪ ብትንትን ችልባቸው ተጨናንቀዋል። አሁን በቃ እዚያ ላይ እንግዲህ በዚያ ምክንያት ነው። እንዴት ነው ትምህርት ቤት ላይ ያለው ነገር ምንድን ነው? ብጥብጥ ነው ሲደውልልኝ ያለውን ነገር አትቶ ቁጭ ብለው ምናምን ስላት ስላት፣ አይ እየተበጣበጠ ነው ትምህርት ቤቱ እየተበጣበጠ ነው ማድረጎች ያነቀኛለች። እዚያ ያው እንግዲህ ብጥብጥ ሲሆን ነው እንጂ የተያዘችው። ምንድን ነው የፈለጉት አጋቾቿ? ተናግራለች አልተናገረችም። ብቻ ምንም አናደርጋችሁም፣ እናደርጋቸው ነገር የለም። በቃ ለመረጃ ነው የፈለግናቸው አይዟቸው

ካሳ ለእናቷ በጣም ታስብ ነበር። ፍረዳት ነበር። በስራ ላይም ምትም ለእናቷ ታዝም ነበረ። ከዛን ግን እናችሱ በጣም ከአይምሮዋ ላይ አሁን በተያዘ ስለጠፋቻት አይምሮዋ ቀለል ብሎ አሁን የአይምሮ ትንሽ ሰውነቷ ከነበረው አሁን ተለውጣለች። እናትየው ታመሙ። ይህ ያቺ ልጇ በጣም ልጇ ለእናቷም ለአባቷም ሀገ የነበረ የቤተሰብ ማተብ ነበረች። አዚ አሁን ያለች የአስራ አምስት ማነ አስራ ሁለት ክፍል ተማሪ ልጅ ነበረች። ከወረዳ በወረዳ የምትማር የነበረ ያቺ ልጅ አሁን መጣ ነው እናቷን ይዛ ያለች ርቷን አፋርታተቻ እናቷን እየጠበቀች ያለች እኔ ምሳን እየጠበቅኩ አሁን ያለን እንጂ ብቻ አእምሯዋን ተቀይሯል። ያነጋገሯ ከነበረው አነጋገሯ ስለተቀየረች እየጠበቅም ያለ ለአማራ ክልል ፖሊስ እንደዚህ የተናገራችሁት አለ ተናግረናል፣ ተናግረናል ወደ እናመልክተናል ያው ለአማራ ክልል ርዕሰ መስተዳደሩ ይገልጸናል፣ ሰብስ ኮሚሽን ይገልጸናል። ያው ተመልክተናል እንግዲህ አመልክተን እያለ ግን እኛ የምናየው ነገር ነው እንጂ እናንተ አርሶ አደር ገበሬዎች የምታወቁት ነገር ስለሌለ ይህን ነገር እንከታተላለን። አሁን ወደ ግል ስራቸው ተመለሱ ተባለ። ወደ ግል ስራቸው ተመለሱ ነኛም ከዚያ ግን እስቲ ይመጣል ስንል መፍትሄ ያላገኘ ነው። ደመላሽ ቀሬ አስረስ ደግሞ የሳምራዊት ቀሬ አስረስ ወንድም መሆኑን ይናገራል። የታገቱ ለት እነሱ በነጋታ ተይዘናል ይዘናል ብሎ ደሆንልና ማን እንደያዛቸው ተናግረዋል፣ የያዛቸው አልተናገሩም። ግን በሌላው ቀን ኦነግን የያዘን ና ለመከላከያ ደውሉ ና ዝዝም ቦታ ነው ያለን አፍዙ የሚል ነገር ጽሑፍ ጻፈች። ከዛም በኋላ ስልኳን በሌላ ትርክ የተጻፈልን በቴክ ያው መያዝ አልቻልንም። ታገቷን ከሰማችሁበት በኋላ ሄዳችሁ የጠየቃችሁት የመንግስት ባለስልጣን እንደዚህ ያለ አማራ ክልል አ ያለንበት ቦታ የለም ው ብዙ ቦታ ደግ አመልክተናል፣ ለፀጥታ ዘርፎችም ያው አመልክተናል፣ ለዋናው መስተዳድሩ ሀገር አመልክተናል። በቅርብ ወዳ ሁ ደግሞ ለአደባንትንም አመልክተናል። ያው ይለቀቃሉ ችግር የለም የሚል ነገር ነው ሲሰጥ የነበረን። ስንት ትሆናላችሁ በአጠቃላይ ቤተሰቦች ማለት የታገቱባችሁ ቤተሰቦች ልታነጋግሩ ስትሄዱ የታገቱ ቤተሰቦች ቢያንስ አሁን እየተስማማና እንትን እያልና ያው ፊት እንትን አልም ነበር አሁን ፈላጊ ተፈላጊ እንትን እያለ ወደ አስራ ሁለት ምናምን አካባቢ ደርሰናል። አንድ ላይ ትነጋገራላችሁ አንድ ላይ አዎ። አይ በቃ እንደ ሰልፍ እንትን ብለን ሞክረን ወደ ጠቅላይ ሚኒስትሩ አካባቢ ነበር እሳቸውን አላገኘንም። ያው አማካሪያቸውን ታች ላይ አግኝተን አነጋግረናል። ጸጥታ ዘርፎችም ገብተን ነበር። እዚያም አነጋግረናል። ወደ አዴባ ምደን ነበር። እዚያም አነጋግረናል። በጋራ ሁነን ማለት ተሰሱ አዲስ አበባ መታችሁ ማለት አዲስ አበባ ሄዳችሁ ማለት ነው። አዲስ አበባ ለርን በወክልና ሌላ ሰው ልከናል። እዛም ሚከፋፈል ሰው አለ ያለውን ነገር አስተላልፏል። ከዛ በኋላ አሁንም አልሰማችሁም? አሁን ተለቀቁ የሚል ነገር በቴሌቪዥን እየተነገረ ነበረ። የሰማችሁት ነገር አለ? ምንም የሰማነው ነገር የለም። ያው ቲቪ ላይ ላየ ነው። ቲቪ ላይ ግን ስማቸው ዝርዝር አልወጣም። የተለቀቁት ቲቪዎችን አላየንም። ተለቀዋል ነገር አለ እርግጠኛ አይደለንም ያልተለቀቀ ሰውም አለ እየተባለ ነው። እንግዲህ ያው እርግጠኛ አደለንም። እንግዲህ እርግጠኛ ከሆነ ስማቸውን ነበር አሁን እያየን ያለን የችግላዊ ምናምን ነገር ምድረገጽ ላይ የሚያለት እንግዲህ በዚህ ጉዳይ ላይ ዛሬ መግለጫ የሰጡት የጠቅላይ ሚኒስትሩ የፕሬስ ሰክሬታሪያት ኃላፊ አቶ ንጉሱ ጥላሁን በአሁኑ ሰዓት አምስት የደንቢዶሎ ዩኒቨርሲቲ ተማሪዎችና አንድ ሌላ ተማሪ በእገታ ላይ መሆናቸውን ለሀገር ውስጥ መገናኛ ብዙሀን አረጋግጠዋል። ከዚህ ቀደም የታገቱ አስራ ሶስት ሴቶችና ስምንት ወንዶች በድምሩ ሀያ አንድ ልጆች በሰላማዊ መንገድ መለቀቃቸውን ገልጸዋል። ከደንቢ ዶሎ ዩኒቨርሲቲ ተማሪዎች ግጭት በተከሰተበት ጊዜ በስጋት ከዩኒቨርሲቲው ወጥተው ጉዞ በጀመሩበት ወቅት በጫካ ውስጥ ታግተዋል። እነዚህ የታገቱ ተማሪዎችን ለማስለቀቅ ሰላማዊ በሆነ ሁኔታ በማንም ላይ ጉዳት ሳይደርስ የልጆቹም ሕይወት አደጋ ላይ ሳይወድቅ በሰላማዊ ሁኔታ ማስለቀቅ ተገቢ በመሆኑና የመንግስትም ስራ ተቀዳሚ ተግባሩ ይህንን ጉዳይ በሰላማዊ ሁኔታ መፍታት ስለሆነ ልጆቹንም ለወላጆቻቸውም ለሀገራቸውም በህይወት የማብቃት ስራና ኃላፊነት ስላለበት ከሀገር ሽማግሌዎች፣ ከአካባቢው ወጣቶች፣ የመከላከያ ሰራዊታችንና ሌሎች የጸጥታ መዋቅርንም ተሰማርቶ በሁሉም ረገድ ሰላማዊ በሆነ ሁኔታ ልጆቹ እንዲለቀቁ ለማድረግ ስራ ሲሰራ ቆይቷል። በዚህም ታግተው ከነበሩ ተማሪዎች ውስጥ አስራ ሶስት ሴቶችና ስምንት ወንዶች በድምሩ ሀያ አንድ ልጆች በሰላማዊ ሁኔታ ተለቀዋል። እስካሁን ባለው ሁኔታ ግን በአጋጣሚ አምስት ተማሪዎችና አንድ የአካባቢው ተማሪ ወጣት ማለት ነው፣ የዛው አካባቢ በድምሩ ስድስት ልጆች ስድስት ተማሪዎች ማለት ነው። አንደኛው የአካባቢው ወጣት ነው፣ የሌላ ትምህርት ቤት ተማሪ ነው ታግተው እንዳሉ እዛ ስራውን ከሚያስተባብረው የጸጥታ መዋቅር የመከላከያም የፌዴራል ፖሊስ አመራሮችም መረጃውን አግኝተናል። ይህንን ጉዳይ ሰላማዊ በሆነ ሁኔታ ለማጠናቀቅና ለመቋጨት በማንም ላይ ጉዳት ሳይደርስ ልጆቹም ደህንነታቸው ተጠብቆ ወደ ነበሩበት እንዲመለሱ ለማድረግ የሀገር ሽማግሌዎችም የሃይማኖት አባቶችም በአካባቢው ባህልም ወግም እንዲሁም ደግሞ የጸጥታ መዋቅሩ ተገቢውን የጸጥታ ስራም እየሰራ ጥረቶች እየተደረጉ ነው ያሉት። ይህም በተመለከተ የተለያዩ መረጃዎች ይሰጣሉ ከተለያዩ አካላት በቁጥርም ደረጃ። እስካሁን ግን እኛ በአካባቢው መንግስት ያሰማራው መከላከያ ሰራዊታችን አመራሮችና ሰራዊቱ፣ የፌዴራል ፖሊስ እና የአካባቢው የጸጥታ መዋቅር እንዲሁም አመራሩ አንድ ላይ ሆኖ በቅንጅት የገመገመው እስካሁን አምስቱ ተማሪዎችና አንዱ የአካባቢው ወጣት እንደታገቱ ናቸው። ሰፊ ስራም እየተሰራ ነው። ይህንን ስራ በአግባቡ በመስራት በጥንቃቄም በመስራት የከፋ ጉዳት ሳይደርስ በሰላም ልጆቹን ለማስለቀቅ መንግስትም የአካባቢው ሕብረተሰብም እየሰራ ነው። ይህን አስመልክቶ ትክክለኛው መረጃ በየጊዜው ለህብረተሰቡ የምንሰጥ ይሆናል። አድማጮች፣ በዚህ ጉዳይ ላይ እያጠናቀርን ያለን ያለ ነው ሰፋ ያለ ዘገባ በድረገጻችንና በዌብሳይታችን ላይ ይቀርባል። እንደዚሁም ደግሞ መልሰን በሬዲዮ ፕሮግራማችን ላይ እናቀርበላችኋለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ